መቼም ዛሬ ብቅ ብለው ራሳቸው ርዕሰ ብሔሩ የተናገሩት ነገር ከሁለቱ እስከ ሶስት ቀን በፊት እዚህ የከተማው ጋዜጠኞች፣ የፖለቲካ ድርጅቶች በየአካባቢው የሚያደርጉትን ጨዋታ እንዴት እንደሆነ ለዛም ደግሞ መልስ ለመስጠት ነው። እሳቸው እንዳሉት ከሆነ እኔ ከእንግዲህ ወዲህ ማለት ከሚቀጥለው ዓመት በኋላ ለሁለተኛ ጊዜ ለጀርመን ፕሬዝዳንትነት እዚህ ሀገር ደግሞ ወዳጅ ናቸው። ከሰባ እስከ ሰባ አምስት ከመቶ የሚሆኑት የሚደግፏቸው ናቸው። አልፈለግም ነው ያሉት። የሰጡት ምክንያት ከዛ ድረስ አሁን ሰባ ሰባት ነኝ አምስት አመት ሲጨምርበት ሰማንያ ሁለት ነው፣ ይሄንን ኃላፊነት እሸከማለሁ ብዬ ዛሬ መናገር አልችልም የሚለውን ቃል ነው የሰጡት እውነተኛ አገር ነው። በዚህ በፕሬዚዳንቱ ውሳኔ የጀርመን የፖለቲካ ፓርቲዎች አስተያየት ምን ይመስላል? መቼም እነርሱ በአጠቃላይ ክርስቲያን ዲሞክራቶቹም የሶሻል ዲሞክራቶቹም አረንጓዴዎቹም ሌሎችም በየአካባቢው ያሉት ጠቅላይ ሚኒስትሮቹም ያሉት ነገር ቢኖር የኚህ ሰው ምክንያቱም ጀርመን የሚያቀራርቡ የሚያያይዙ ናቸው። እንደምናውቀው የጀርመን ቻንስለሯ ከምስራቅ ጀርመን የመጡ ወይዘሮ አንገላ ሜርክል ናቸው። እንደምናውቀው ፕሬዚዳንት ጋውክም ራሳቸው የምስራቅ ሰዎች ናቸው። የጀርመንና አንድነት በተግባር በአይን ለሚታይ ነገር አንድነት ያቀረቡ ናቸው ነው ያሉት። እኚህ ሰውዬ አልፈልግም ብሎ በመውረዳቸው አዝነናል። ነገር ግን ደግሞ የሰሩት ስራ ጀርመንን አንድ ለማድረግ ከሁሉም ደግሞ የፖለቲካ ድርጅቶችና አስተሳሰቦች በላይ ሆኑ ህብረተሰቡን ለማያያዝ በጣም እናመሰግናቸው፣ እናከብራቸው ነው። ውሳኔያቸውን እንቀበላለን ነው ያሉት። ፕሬዚዳንት የዋሂም ጋውክ እንግዲህ ለሁለተኛ ጊዜ በስልጣን ላለመቀጠል መወሰን በአውሮፓ አንድነት በፖለቲካው በስደተኞች ፖለቲካ እና በሌሎች ጉዳዮች ላይ አሉታዊ ሁኔታን አይፈጥርም። መቼም ይሄን ነገር ከግመታቸው ውስጥ አስገብተው በሰጡት ጋዜጣዊ መግለጫቸው ላይ አንስተውታል። ጋሎስ ነገር ምንድን ነው? አውሮፓም ጀርመንም አገሪቱም ያለችበት ሁኔታ ፖለቲካ ደግሞ እንደዚህ ነው። እንቅልፍ የማይነሳ የሚያሳስቡ ብዙ ነገሮች፣ መፈታት ያለባቸው ነገሮች፣ መስተካከል ያለባቸው አሉ። ነገር ግን የጀርመን ዲሞክራሲ፣ ጀርመን ያቋቋማቸው ተቋሞች፣ ጀርመን ሕዝብ ደግሞ በፖለቲካ ሕይወት ውስጥ ባለው ግልጽ የሆነ ተሳትፎ የእሳቸውም ጽሑፍ የፕሬዚዳንቱ ማነጋገር ብዙ ጊዜ የሚያተኩረው ነጻ ህዝብ በሚለው ነው። በነጻ ተስፋ ተሳትፎ በሚለው ነው። እንዳውም የሰው ልጆች ዋናው ትልቁ ደስታ ነጻነትና በነጻ ህብረተሰብ ውስጥ መኖር ነው የሚሉት። ይሄ ሁሉ ችሎታቸው የጀርመን ስላለ የእኔ መውረድ ይሄን ያህል አሳስብ፣ ነገር ግን የሚቀጥለው ሰው ደግሞ ሌላ ሀላፊነትም ተሸክሞ ሌላ ሁኔታዎችን አይቶ ነገሮችን ማስተካከል ይቻላል። ይሄ አሳስበን ያሉት እንደሰማነው ነው። ግን እዚህ ብዙዎቹ ቢቆዩ ነበር የፈለጉት። እሳቸው ግን እንዳሉት ሀላፊነት ለመውሰድ ብዙ ነገሮችን ለማለት እድሜ እየገፋ ስለሄደ ይሄን አልችልም ያሉት። የመራይተ መንግስት አንጌላ ሜርክል አስተያየትስ ምንድን ነበረ በፕሬዚዳንቱ ውሳኔ ላይ እንደ አጋጣሚ ዛሬ በአንድ ሌላ ጣቢያ ላይ ባደረጉት ቃለ ምልልስ ላይ እንዳነሱት ከሆነ እሳቸውም እንደዚሁ አዝናለሁ በመሄዳቸው ነው የሚሉት በመተዋቸው ግን ስምንት ወር አለን ገና ቢሆንም እስከዛ ድረስ ያለው ማን ማንን ለወደፊቱ የርዕሰ ብሔር ሆኖ አገሪቱን ሊያስተዳድር የሚችል ከበላይ ሆኖ የሚቆጣጠር ስሙ ይጠቀስ የሚለውን ነገር ሲነሳ ሁለት ነገሮች አለን ከፊታችን ነው ያሉት። አንደኛው ሁለት ምርጫዎች ይካሄዳሉ። እሱም በበርሊን መኸር ወራቶች ውስጥ ላ ምርጫ ይደረጋል። ሁለተኛ ራሳቸው ወይዘሮ አንገላ ሜርክል ባሉበትና በሚኖሩበት ሜክሊንቡርግ ፎቆ እንደዚሁ ምርጫ ይካሄዳል። ከዛ ምርጫ ውጤት በኋላ ማን ማንን ከማን ጋር ሆኖ አንድ ላይ ሆኖ የሚቀጥለውንም ፕሬዚዳንት ንምረጥ የሚለው ነው እንደሚመስለኝ ስም ስምንት ወር ጊዜ ያላቸው የዛን ጊዜ ተመካክረው ተሰባስበው የሚሰጡት መልስ ነው። ይልማ ኃይለ ሚካኤል ከበርሊን ለሰጠህን ማብራሪያ አመሰግናለሁ። መልካም ጊዜ